የአሜሪካ ድምፅ ነው በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚያስተላልፈው የረቡዕ ምሽት ዝግጅታችን ጀመረ። በአማራ ክልል የተፈጠረው ግጭት ሁለንተናዊ ጉዳት ሳያስከትል በውይይት እንዲፈታ የክልሉ ርዕሰ መስተዳደር ጥሪ ያቀረቡ ልዩነት ያለው አካል ነፍቱን አቁሞ ወደ ሰላማዊ ውይይት በመመለስ በየደረጃው ከተቋቋመው የሀገር ሽማግሌ፣ የሃይማኖት አባት፣ የሕዝብ ተወካዮች፣ ወጣቶች እና የሚመለከታቸው አካላት ጋር ውይይት እያደረገ ችግሩ የሚፈታበትን አቅጣጫ ነድፎ መረባረብ ይገባዋል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለን ነበር የሰማቸዋቸው። ሙሉ ዘገባው በአብይ ርዕስ ይኖረናል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ሳስተናግዳችሁ የማመሸው እንግዳ ወል ነኝ። ለዓለም ዜናው አሉላ ከበደ ወንበሩን ይዟል። ከስቱዲዮ ስርጭቱን የምትመራልን ብርሃን ኃይሉ ነች። የዝግጅቱ ዋና አዘጋጅ ጽዮን ግርማ ነች። ዝግጅቶቻችንን ከዚህ ከቴሌቪዥን ሬዲዮ፣ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦ አምሃሪክ ላይ በቀጥታ ልትከታተሉን ትችላላችሁ። አሁን በቅድሚያ የዓለም ዜና። ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ፈረንሳይና ጣሊያን ዜጎቻቸውን ከኒጀር በማስወጣት ላይ ናቸው። የምዕራብ አፍሪቃ ኢኮኖሚ ማህበረሰብ ኢኮዋስ ወታደራዊ መሪዎች ባለፈው ሳምንት በኒጀር በተካሄደው መፈንቅለ መንግስት ዙሪያ ከናይጄሪያ ዋና ከተማ አቡጃ ላይ እየመከሩ ነው። በርካታ የአውሮፓ ሀገራትም በአንጻሩ ዜጎቻቸውን ከኒጀር ማስወጣት ይዘዋል። ኢኮዋስ ባወጣው አጭር መግለጫ የቡድኑ ወታደራዊ መሪዎች በኒጀር ሪፐብሊክ ውስጥ ባለው የፖለቲካ ሁኔታ ዙሪያ የያዙት ምክክር እስከ ፊታችን አርብ ይዘልቃል። ይህ በእንዲህ እንዳለ በዲሞክራሲያዊ መንገድ የተመረጡት ፕሬዚዳንት መሐመድ ባዙም ወደ ስልጣን እንዲመለሱ ቡድኑ የሰጠው የጊዜ ገደብ አራት ቀናት ብቻ ቀርቶታል። የኒጀር አጎራባች ማሊና ቡርኪና ፋሶ ደግሞ ወታደራዊ ጣልቃ ገብነት እንዳይቃጣ ሲሉ አስጠንቅቀዋል። በመሆኑም በዚህ ሳምንት ውጥረቱ በከፍተኛ ደረጃ ተጋግሏል። ናሴሩ ሴይዱ የድምፅ የለሾች ድምፅ የተባለ የሰብአዊ መብት ድርጅት መሪ ናቸው። ከኒያሚ ለአሜሪካ ድምፅ በሰጡ ቃል ኢኮዋስ በቅርቡ ማሊና ቡርኪና ፋሶ ውስጥ መፈንቅለ መንግስት በተካሄደ ጊዜ ስላደረገው አሁንም ኒጀር ላይ በወታደራዊ መንገድ ጣልቃ የሚገባ አይመስለኝም፣ ይላሉ። እንዲህ ባሉ ሁኔታዎች ዋናው ትኩረት ንግግር መሆን አለበት። መንግስት ገልብጠው ስልጣን የያዙት አዲሶቹ መሪዎች የሰጧቸው ምክንያቶች አሉ። ቴላቤራና ዲፋ በሚባሉ ዞኖች እንዲሁም በሌሎች አካባቢዎች የባዙ ማስተዳደር በደንብ የተሳካ ስራ አልሰራም ብለው ነው የሚያምኑት። የቡርኪና ፋሶና የማሊ ጦር ኃይሎችም ሊፕታኮ ጉርማ በሚባለው አካባቢ ጸጥታው ሊሻሻል የሚችለው የሶስቱም አገሮች የጦር ኃይሎች በጋራ ጥረት ካደረጉ ብቻ ነው የሚል እምነት አላቸው ነበር ያሉት ተተንታኙ ሊፓኮ ጉርማ ምስራቅ ቡርኪና ፋሶን፣ ደቡብ ምዕራብ ኒጀርና ደቡብ ምስራቃዊ ማሊን የሚሸፍን የማዕከላዊ ሳህል ክልል ነው። በሌላ በኩል የኢኮዋስ የልዑካን ቡድን አባላት ከወታደራዊ ጅንታው አባላት ጋር ለመነጋገር ዛሬ ከዋና ከተማይቱ ገብተዋል የፈረንሳይ ወታደራዊ ባለሥልጣናትና የውጭ ጉዳይ ሚኒስቴር ዛሬ ዜጎቻቸውን ከዚያች አገር በአውሮፕላን አጓጉዘ ለማምጣት በርካታ በረራዎችን ሲያደርጉ ውለዋል ፓሪስ ላይ ያረፉት የመጀመሪያዎቹ ሁለት በረራዎች ከፈረንሳይ ዜጎች ሌላ የኒጀር የፖርቱጋል የቤልጅየም የኢትዮጵያ የሊባኖስ የጀርመን የካናዳ የህንድ የኦስትሪያ ና የዩናይት ስቴትስ ተወላጆች የሆኑ ሶስት መቶ ሃምሳ ሰዎችን ማጓዛቸውን የፈረንሳይ የውጭ ጉዳይ ሚኒስቴር አስታውቋል። የጣሊያን የውጭ ጉዳይ ሚኒስቴር አንቶኒዮ ታጃኒ በበኩላቸው ኒጀርን ለቅቀው ወጡ ዜጎቻቸውን አሳፍሮ ዛሬ ረፋዱ ላይ ሮም ላይ የገባውን የጣሊያን የአየር ኃይል አውሮፕላን የሚያሳይ ፎቶግራፍ አጋርተዋል። ሮይተርስ አክሎ እንደዘገበው በበረራው 36 ጣሊያናውያን፣ 21 አሜሪካውያን፣ አራት ቡልጋሪያውያን፣ ሁለት አውስትራሊያውያን እና አንድ የብሪታንያ አንድ፣ የኒጀር አንድ፣ የሃንጋሪ አንድ ሌላ ደግሞ የሴኔጋልና የናይጄሪያ ዜግነት ያላቸው ሰዎች ተጓጉዘዋል። ስፔንም ዜጎቿን ከዚያ ሀገር ለማስወጣት የበረራ ቅድመ ያዟን አመልክታለች። በሌላ ተያያዥ ዜና የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ማክሰኞ በወታደራዊ ጁንታው ከስልጣን ከተወገዱት የኒጀሩ ፕሬዚዳንት መሐመድ ባዙም ጋር በስልክ ተነጋግረዋል። ብሊንከን ለባዙምና ለኒጀር ዲሞክራሲ የማያወላውል ድጋፋቸውን ገልጸዋል ሲል የውጭ ጉዳይ ሚኒስቴር ባወጣው መግለጫ አመልክተዋል። ዩናይት ስቴትስ ህገ መንግስታዊ ስርዓትን ለመናድ የሚደረጉ ጥረቶችን እንደማትቀበል፣ ዲሞክራሲያዊ አስተዳደርን በመደገፍም ህጋዊ ስርዓትና የሰብአዊ መብቶች ይከበሩ ዘንድ ከኒጀር ህዝብ፣ ከምዕራብ አፍሪቃ ኢኮኖሚ ማህበረሰብ ኢኮዋስና ከአፍሪቃ ህብረት እንዲሁም ከዓለም አቀፍ አጋሮቹ ጋር አጓሮቿ ጋር እንደምትቆም በአንክሮ አስረድተዋል ብሏል መግለጫው። ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማትና የሌላ ስልክ ባደረጉት ጥሪ የውጭ ጉዳይ ሚኒስትር ብሊንከንና መሀማት ባዙም በአስቸኳይ እንዲፈቱ በድጋሚ ጥሪ ማሰማታቸው ተዘግበዋል። ዋሽንግተን በቃጠናው ቁልፍ የጸረ ሽብር አጋር አልሆነችው ኒጀር የምትሰጠውን ወታደራዊ እርዳታ ማቋረጥ ይኖርባት እንደው የመጨረሻ ውሳኔ ከማድረጉ አስቀድሞ ሁኔታውን እየገመገመች መሆኗን በተባበሩት መንግስታት የዩናይት ስቴትስ አምባሳደር አመልክተዋል። ሩሲያ ኦዴሳ ወደብ ላይ የእህል ማጓጓዣ ቦታዎች ላይ ጥቃት አደረሰች። ሩሲያ በደቡብ ዩክሬን ከሚገኘው ኦዴሳ ወደብና በዋና ከተማዋ ኪቭ ላይ የሰው አልባ አውሮፕላኖች ወይም ድሮኖች ጥቃት ማድረሷን የዩክሬን ባለስልጣናት ተናግረዋል። የዩክሬን የጦር ኃይል እንዳስታወቀው የሩሲያ ድሮኖች በወደቡ ላይ ባደረሱት ጥቃት የእህል ጭነት ማንሻና ሌሎች የኢንዱስትሪና የወደብ ድርጅቶች ላይ ቃጠሎ አድርሰዋል። የኦዴሳ ክፍለ ግዛት አስተዳዳሪ ኤሊ ኪፐር የሩሲያ አሸባሪዎች እንደገና በወደቦች በእህልና በዓለም የምግብ ዋስትና ላይ ጥቃት አደረሱ ሲሉ ወንጅለዋል። በሰው ላይ ስለደረሰው ጉዳት ግን እስካሁን የወጣ ዘገባ የለም። ሩሲያ በቅርቡ የዩክሬን እህል አቅርቦት ወደ ዓለም ገበያ እንዲወጣ ካስቻለው የጥቁር ባህር ስምምነት ከወጣች ወዲህ በተደጋጋሚ ኦዴሳ ወደብ ላይ የሚገኙ የእህል ማጓጓዣ ስፍራዎችን መደብደቧ ይታወቃል። ሞስኮ ከስምምነቱ ከመውጣቷ በፊት የራሷን የእህልና የማዳበሪያ አቅርቦት ለማጓጓዝ ሁኔታዎችን የሚያመቻቸው ስምምነት ተግባራዊ አልሆነም የሚል ቅሬታ ማሰማቷም ይታወቃል። ሩሲያ ከኦዴሳ ወደብ ሌላ የጥቁር ባህር ስምምነት አለመታደሱም ተከትሎ በአማራጭ ማጓጓዣነት እያገለገሉ ያሉ የዩክሬን ወንዞች ወደቦችንም አጥቅታለች። በተያያዘ ዜና የዩክሬን ኃይሎች የአየር ጥቃት መከላከያ ሌሊቱን ጥቃት ሊሰነዝሩ የነበሩ ኢራን ሰራሽ ሻሂድ የሰው አልባ አውሮፕላኖችን መጥተው መጣላቸውን በኪቭ የዩክሬን ባለስልጣናት አስታውቀዋል። ከተለያዩ አቅጣጫዎች ወደ ኪቭ ተቃርበው የነበሩትን ከአስር የሚበልጡ ሰው አልባ አውሮፕላኖች አውድመናል ሲሉ ባለስልጣናቱ አመልክተዋል። የሰው አልባ አውሮፕላኖቹ ስብርባሪ በተለያዩ የከተማይቱ አካባቢዎች ጉዳት ማድረሳቸውንም የኪቭ ከንቲባ ቫታሊ ክሊችኮ ተናግረዋል። በሰው ላይ ጉዳት ደርሶ እንደሆን ግን ለጊዜ የተሰማ ነገር የለም። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። የ2020 ምርጫ ውጤት ተሰርቋል የሚለውን መሰረተ ቢስ ውንጀላ ለአመታት ሲገፉ የቆዩት የቀድሞ ፕሬዚዳንት ዶናልድ ትራምፕ የተሸነፉበትን የምርጫ ውጤት ለመቀልበስ በማሴር በሚል ተወንጅለዋል። የሙጥኝ ብለው ስልጣን ላለመልቀቅ ያቀዱትና የምርጫውን ውጤት ለመስረቅ የሞከሩት እርሳቸው ናቸው ያለው የክሱ መዝገብ ትላንት ማክሰኞ ነው ይፋ የተደረገው። ክሱ አክሎም ትራምፕ በፕሬዚዳንት ጆ ባይደን ያሸነፉትን የምርጫ ውጤት ለመቀልበስ ከአጋሮቻቸው ጋር በመሆን አሲረዋል ይላል። በ2024 ፕሬዝዳንታዊ ምርጫ የሪፐብሊካን ፓርቲያቸው እጩ ሆነው ለመቅረብ በመራጭ ድጋፍ ትንበያዎች ተፎካካሪዎቻቸውን በከፍተኛ ብልጫ በመምራት ላይ የሚገኙ ትራምፕ በወንጀል ሲከሰሱ በያዝነው ዓመት ብቻ ያአሁኑ ሶስተኛ ጊዜ መሆኑ ነው። በዩናይትድ ስቴትስ ታሪክ በአይሁዳውያን ላይ ከተፈጸሙ ጥቃቶች ሁሉ የከፋ ነው የተባለውን ጥቃት የፈጸመው ግለሰብ የሞት ቅጣት ተበየነበት። በፔንሲልቬንያ ክፍለ ግዛቷ የፒተርስበርግ ከተማ የሚገኝ አንድ የአይሁድ ማኅበረሰብ የጸሎት ምኩራብ በርግዶ ገብቶ አስራ አንድ ምዕመናንን የገደለው የሰው ሰው የሞት ቅጣት ሊበየንበት ነው። በፌዴራል ፍርድ ቤት ተሰይሞ ክሱን የሚመለከት ከሕዝብ የተወጣጣ ስብስብ ነው። በዚያች አገር ታሪክ በጸረ ሴማዊነት ከተቃጡ ጥቃቶች በሙሉ እጅግ የከፋ ነው የተባለው ወንጀል በመፈጸሙ በሞት እንዲቀጣ ሲል የ50 ዓመቱ ሮበርት ቦወርስ በዛሬው ዕለት የፍርድ ሀሳቡን የቀረበው ፍርዱ ይጸና ዘንድ ሂደቱን ያስቻሉት ዳኛ በይፋ ማጥደቅ አለባቸው። የጭነት መኪና አሽከርካሪ የሆነው ግለሰብ እንደ አውሮፓውያን የዘመን አቆጣጠር በ2018 ትሪ ኦፍ ላይፍ በተባለው የአይሁዳውያን ምኩራብ ላይ ያደረሰው እልቂት ከመፈጸሙ በፊት የነጭ የበላይነትን የሚያንጸባርቁና በአይሁዳውያን ላይ የተነጣጠሩ የጥላቻ ምልክቶችን በኢንተርኔት አማካኝነት ሲያስተላልፍም ነበር። አብዛኞቹ የጥቃቱ ሰለባዎች አረጋውያንና የአካል ጉዳተኞች ሲሆኑ ከሟቾቹ በተጨማሪም ሁለት ምዕመናንና አምስት የፖሊስ አባላት በጥቃቱ መቁሰላቸው ይታወሳል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። አሉላ ከበደን ለዓለም ዜናው እናመሰግናለን። በ19 በ በ25ና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ሐምሌ 26 ምሽት ዝግጅታችን ነው በመከታተል ላይ ያላችሁት። የማስተናግዳችሁ እንግዲህ ወልዴ ነኝ። ፕሮግራሞችን ከስቱዲዮ በቀጥታ የምታቀናብርልን ብርሃን ኃይሉ ነች። የፕሮግራሞችን ምስልና ድምፅ ያቀናብረልን ደግሞ ግርማ ደገፋ የዌብና ማህበራዊ ድረገጽ አሰናዳችን አሰናዳችን አበባየ ገበያ አመት፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። በአማራ ክልል የተፈጠረው ግጭት ሁለንተናዊ ጉዳት ሳያስከትል በውይይት እንዲፈታ የክልሉ ርዕሰ መስተዳደር ጥሪ አቀረቡ ይላል የዛሬው አብይ ርዕሳችን። በአማራ ክልል እየተካሄደ ባለው ትጥቃዊ ግጭት የሰብአዊ ጉዳት እንዲሁም ኢኮኖሚያዊና ማኅበራዊ ጫናዎች እየተፈጠሩ እንደሆነ የክልሉ ርዕሰ መስተዳድር ዶክተር ይልቃል ከፋለ አስታውቀዋል። ርዕሰ መስተዳደሩ ለአገር ውስጥ ብዙሀን መገናኛ በሰጡት መግለጫ የጸጥታ ችግሩ በሰላም እንዲፈታ ጥሪ አስተላልፈዋል። መስፍን አራጌ ዝርዝራለሁ በአማራ ክልል የተፈጠረው የጸጥታ ችግር ሰብአዊ፣ ኢኮኖሚያዊና ማህበራዊ ተጽዕኖ ማድረሱን የአማራ ክልል ፕሬዚደንት ዶክተር ይልቃል ከፋለ ዛሬ ለሀገር ውስጥ ብዙሀን መገናኛ በሰጡት መግለጫ አስታወቁ። በግጭቱ በጸጥታ መዋቅሩ በነዋሪውም ላይ እርስ በርስ በመገዳደል በክልላችን ህዝብ ላይ ከፍተኛ የሆነ ሰብአዊ ኪሳራ እያጋጠመ ይገኛል። ይህ ግጭት እርስ በርስ በመጠፋፋት ዘላቂ በሆነ መንገድ የክልላችን ህዝብ ይጎዳል እንጂ በዘላቂነት የሚያረጋግጠው ሰላምም ልማትም አይኖርም። ግጭቱ ከቀጠለ በክልሉ ውስጥ ሁለንተናዊ ጉዳት ያስከትላል ያሉት እርሰ መስተዳደሮች ችግሩ በሰላምና በውይይት እንዲፈታ ጥሪ አቅርበዋል። በክልላችን የጸጥታ ችግር መንስኤ የሆኑ ጉዳዮች በምክክርና በውይይት መፍታት አለብን ብለን በተደጋጋሚ ጥሪ አቅርበናል። በክልል ምክር ቤት ደረጃም ይህን ጉዳይ አቋም ወስደን የምክር ቤት አባላት በየተመረጡበት አካባቢ በመሄድ ውይይት እያደረጉ ይገኛሉ የሰላም ዋጋው ከፍተኛ ስለሆነ ጥያቄ አለኝ የሚል ወገን ሁሉ ያለምንም ገደብ በየደረጃው እየተወያየን የህዝብ ተሳትፎ የታከለበት ችግሩን ለመፍታት መረባረብ ይገባናል ሁሉም ልዩነት ያለው አካል ነፍጡን አቁሞ ወደ ሰላማዊ ውይይት በመመለስ በየደረጃው ከተቋቋመው የሀገር ሽማግሌ፣ የሃይማኖት አባት፣ የህዝብ ተወካዮች፣ ወጣቶች እና የሚመለከታቸው አካላት ጋር ውይይት እያደረገ ችግሩ የሚፈታበትን አቅጣጫ ነድፎ መረባረብ ይገባዋል። የክልሉ ህልውና አደጋ ላይ ወድቋል የሚሉና መንግስት የልዩ ኃይል አባላትን ወደ ጸጥታ ተቋማት መልሶ ለማደራጀት የሚያደርገውን እንቅስቃሴ የተቃወሙ የፋኖ ታጣቂዎች ከመከላከያ ሰራዊቱ ጋር በተለያዩ አካባቢዎች ውጊያ ስለማድረጋቸው የአካባቢ ነዋሪዎችን ጠቅሰን መዘገባችን ይታወሳል። ርዕሰ መስተዳድሩ የሰላም ጥሪውን ከማስተላለፍ ባለፈ ከመከላከያ ሰራዊቱ ጋር ውጊያ በማድረግ ላይ ስለሚገኙት የፋኖ ታጣቂዎች ግን በስም ያነሱት ነገር የለም። ከሰሞኑ በሰሜን ሸዋ ዞን በሸዋሮቢትና አካባቢው፣ በደቡብ ወሎ ዞን ወግዲ ሳይንትና መካነ ሰላም እንዲሁም በሰሜን ወሎ ዞን ወልዲያና ቆቦ አካባቢዎች ለንጹሐን ሞት ምክንያት የሆኑ የተኩስ ልውጦች እንደነበሩ የአሜሪካ ድምፅ ነዋሪዎችን ጠቅሶ መዘገቡ ይታወሳል። ተገልጿል። የክልሉ ርዕሰ መስተዳድር ደግሞ መከላከያ ሰራዊትና የክልሉ የጸጥታ መዋቅር ህግ የማስከበር ሲሉ የጠሩትን ተግባር በተለያዩ አካባቢዎች እያከናወነ መሆኑን ይጠቅሳሉ። ይሄ እንቅስቃሴውና ስራው መንግስታዊ ኃላፊነትን፣ የህዝብን ጥቅም ለማስጠበቅ የህግ የበላይነትን ለማስከበር የሚደረግ እንቅስቃሴ መሆኑን ሁሉም የክልላችን ህዝብ ሊረዳው ይገባል። በእንቅስቃሴ ሂደት ውስጥ በተለይ በመከላከያ ሰራዊት ያልተገባ ስም በመስጠት መርዘኛ ፕሮፓጋንዳ በመንዛት በጣም አስነዋሪና ጎጂ መሆኑን የክልላችን ህዝብ በደንብ መርምሮ ሊገነዘበው ይገባል።

አስተዳደሩ ዶክተር ይልቃል የክልሉ የጸጥታ መዋቅርም ሆነ መከላከያ ሰራዊት ሲንቀሳቀስ ትንኮሳ ማድረግ ህጋዊ አለመሆኑን አስታውቀዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ አብይ፣ ዘገባችንን ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። የኢትዮጵያ ዜጎች ለማኅበራዊ ፍትህ ኢዜማ በአሁኑ ጊዜ በኢትዮጵያ እየታዩ ለሚገኙ ፖለቲካዊ ቀውሶችና የትጥቅ ግጭቶች የመንግስት አካላትንና የታጠቁ የብሔር ድርጅቶችን ከሰሰ። ፓርቲው በመግለጫው የኢትዮጵያ መከላከያ ሰራዊት ከሁለቱም ወገን ጥቃት እየደረሰበት እንደሆነ ገልጿል። አሁን በአገሪቱ የሚታዩ የፖለቲካ ችግሮች መፍትሄ የሚያገኙት በሰላማዊ መንገድ ብቻ እንደሆነም አሳስቧል። መለስካቸው አምሃ ዝርዝሩን ይዘዋል። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ ሰሞኑን ይፋ ባደረገው መግለጫ በአሁኑ ወቅት የኢትዮጵያ መከላከያ ሰራዊት በአንድ በኩል በመንግሥት ኃላፊዎች ንዝህላልነትና ደባ፣ በሌላ በኩል ደግሞ በዘውግ ማኅበረሰብ ስም በተደራጁ ታጣቂዎች በሁለት መልኩ ጉዳት እየደረሰበት ነው ሲል ከሷል። ፓርቲው በዚሁ መግለጫው በገዢው ፓርቲ አመራሮችና አባላት መካከል በሚፈጠር ሽኩቻ ጊዜያዊ የፖለቲካ ግብን ለማሳካት በማሰብ እንዲሁም መከላከያ ሰራዊቱን ከተቋቋመበት ዓላማ ውጪ ለፖለቲካዊ ፍላጎት ማሳካያ በመጠቀም ሰራዊቱ ተቋማዊና ሙያዊ ነፃነቱን አክብሮ ሀገር እንዳይጠብቅ አፍራሽ ሚና የመጫወት አባዜ እየተስተዋለ ነው ብሏል። ለዚህ ጥቅል ክስ ምን ማስረጃ አላችሁ? የመንግስት ምዝላልነትስ እንዴት ይገለጻል? የሚል ጥያቄ ለኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙሉ ዓለም ተገኘ ወርቅ አቅርቤ ነበረ። ፕሪቶሪያ ስምምነት ጋር ተያይዞ የጠራ አተገባበር አለመኖሩና አተገባበር ክፍተቱ እንዲሁም ደግሞ በተለያዩ መድረኮች የሚነሱ በተለይ አማራ ክልል እና በትግራይ ክልል መካከል የሚሰጡ አንዳንድ በተለይ ከትግራይ ክልል አመራሮች ለቶ አንዳንድ መግለጫዎችን መንግስት ወጥቶ አለማስረዳት፣ ከዛም በላይ ደግሞ ከፕሪቶሪያ ስምምነት ውጭ የሆኑ ከሰላም ይልቅ ግጭት የሚቀሰቅሱ ንግግሮች በሚደረጉ ጊዜ እነዛ እርምጃ እንዲወሰዱ አለመናገር፣ እነዚህ አሁን ያልኳቸው ክፍተቶች ዋነኝነት ጠቅላላ አድርገን ስናያቸው ተግባቦት ወይም ከኮሚኒኬሽን ጋር የህዝብ ግንኙነት ተግባቦት ጋር የሚታይ ችግር ነው ብለን እናስባለን እና ይሄ ትልቁ የተፈጠረው ችግር የተዝረከረከ ኮሚሽን ኮሚኒኬሽን አቀራረቡ መስተካከል አለበት ብለን እናስባለን። እሱ ማሳያ ነው፣ ትልቁ ማሳያ ነው። የኢዜማ መግለጫ በመንግስት አካላት ላይ ያቀረበው ክስ ንዝህላልነት ብቻ ሳይሆን ደባም ያለበት ተግባር እንደሆነ ይገልጻል። ይህንንም ከመግለጫው አውድ አኳያ ነው የምንተረጉመው ያሉት ዶክተር ሙሉ አለም ማብራሪያ ሰጥተዋል። ለምሳሌ በፕሪቶሪያ ስምምነት መሰረት የትኛውም ሀይል እየወጣ ግጭት ቀስቃሽ ወይም ደግሞ ሰላም ያደፈረስ የሚያችል ንግግር መናገር የለበትም። ስምምነቱ አካል ይሄ ከሆነ መንግስት ወጥቶ ማስተካከል አለበት። ይህ ስህተት ሲሰራ ከአንደኛው አካል ከየትኛውም አካል ምናልባት ከራሱ ከመንግስት ሊሆን ይችላል፣ ወይም ደግሞ ይህን ስምምነት ከፈጸመው ከሌላው አካል ጋር ከትግራይ ክልል ጊዜያዊ አስተዳደር አመራሮች ይህን መልስ ሲያደርጉ ወጥቶ ይህንን መልስ መስጠት አለበታል። ይህን መልስ ባለመስጠቱ ምክንያት የተፈጠረውን ስጋትና እየተፈጠረ ያለው የኢትዮጵያ ዜጎች ለማህበራዊ ፍትህ መግለጫ የሚነቅፈው የመንግሥትን አካሄድ ብቻ አይደለም። የዘውግ ማኅበረሰብ መብት አስጠባቂ ያላቸውን ኃይሎች ወይንም በተለመደ አጠራራቸው የብሔር ፖለቲካዊ ድርጅቶችንም ይተቻል። በመግለጫው ርዕስ ላይ እንዳመለከተው ከተመሳሳይ ድርጊት የተለየ ውጤት መጠበቅ ችግሮችን ማባዛት እንጂ መፍታት እንዳልሆነም ጠቁሟል። የፓርቲው የሕዝብ ግንኙነት ኃላፊ ይህንኑ በጉልህ ምሳሌ አስታውሰው ለችግሩ መፍትሄ ነው ያሉትን አብራርተዋል። ጋቶችን መጥረጃ ያለ አሁን እንደዚህ ብዙ ጊዜ አሁን በተለይ አማራ ክልል ላይ እየኖሩ ያሉ ዜጎች ወገኖቻችን እየተሰማቸው ያለው በደንብ ሳይሰማን ቀርቶ አይደለም፣ እየተፈጠሩ ያሉ ችግሮች ሳይተረዳ ቀርተን አይደለም። ግን እነዚህን ችግሮች ለመፍታት ራሱ ቆም ብለው አስበው ቋሚ መፍትሄ ማበጀት በተያያዥ ዜና የኢትዮጵያ የመከላከያ ሚኒስቴር የሕዝብ ግንኙነት ዳይሬክቶሬት ዳይሬክተር ኮሎኔል ጌትነት አዳነ አንዳንድ ውዥንብሮችን ለማጥራት በማለት በሰጡት ጋዜጣዊ መግለጫ ላይ የሚከተለውም ብለዋል። ስልጣን መያዣ መንገዱ አማራጭ አላስቀመጠም አንድ ነው፣ እሱም በምርጫ ፖለቲካዊ ስልጣን ይያዛል የሚል ነው። ሰራዊት ደግሞ በሕዝብ ለተመረጠ መንግስት ይታዘዛል። ከዚህ ውስጥ ህግ መተግበሩ ብቻ ሳይሆን ሰራዊታችን መለያ ባህሪው አንዱ የህዝብ ውሳኔን የማክበር እና ቅድሚያ የመስጠት ጉዳይ ነው። የልማት ይሁን የመብት ጥያቄዎች ሲኖሩ አይደለም ህዝብና ቡድኖች ቀርቶ ግለሰብም ጥያቄ ማንሳት መብቱ ስለሆነ በህግ አግባብ መብቱን መጠየቅ ይችላል። የተጣመመ ህግና አተገባበር ካለ እሱንም የሚያስተካክለው ህዝብና በየደረጃው ያለ የህዝብ አመራር ነው። ከዚህ አግባብ ውጭ ሀሳብ ሲነጥፍ ነፍጥ አንግቼ እዋጋለሁ ካለ ሰራዊት የተቋቋመው የማንንም ጎፈሬ ሊያበጥር ስላልሆነ ከሰራዊት ጋር ይጋጫል። ሰራዊትም የሀገሩን ሉዓላዊነት ለማስከበር ይዘምታል። የኢትዮጵያ መንግስት የልዩ ኃይል አባላትን ወደ ጸጥታ ተቋማት መልሶ ማደራጀት በሚል ይፋ ያደረገውን ውሳኔና ተግባራዊ እንቅስቃሴውን ተከትሎ በአማራ ክልል ልዩ ልዩ አካባቢዎች ተቃውሞዎች መቀስቀሳቸው ይታወቃል። ተቃውሞ ወደ ግጭት ተሸጋግሮም ፋኖ በሚል ስያሜ የታጠቁና በሀገር መከላከያ ሠራዊት መካከል የተኩስ ልውውጦች መደረግ ከጀመሩም ሳምንታት ተቆጥረዋል። በኦሮሚያ ክልልም እንደዚሁ ራሱን የኦሮሞ ነጻነት ሠራዊት ብሎ የሚጠራውና የኢትዮጵያ ፓርላማ ግን ሸኔ በሚል በአሸባሪነት በፈረጀው ቡድን እና በመንግሥት የጸጥታ ኃይሎች መካከል የሚካሄደው ግጭት የመቆም አዝማሚያ አላሳየም። ሁለቱ ወገኖች ባለፈው ሚያዚያ መጨረሻ በታንዛኒያ ያደረጉት ውይይትም ተጨባጭ ውጤት ሳያስገኝ መጠናቀቁ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስጋቸውም፣ አሁን ለዘገባው አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ፕሮግራማችን ይቀጥላል። የወጣት አፍሪካውያን መሪዎች ተነሳሽነት ወይም በምፃሩ ያሊ የማንዴላ ዋሽንግተን ጉባኤ በዚህ በዋሽንግተን ዲሲ ለሶስት ቀናት ሲካሄድ ቆይቶ ዛሬ የመዝጊያው ስነ ስርዓት በመካሄድ ላይ ነው። ሰባት መቶ የሚሆኑ አፍሪካውያን ወጣቶችን ለስድስት ሳምንታት በተለያዩ የአሜሪካ ከፍተኛ ትምህርት ተቋማት ትምህርት ከቀሰሙ በኋላ ላለፉት ሶስት ቀናት ደግሞ ከአሜሪካ የፖሊሲና የተለያዩ ተቋማት መሪዎች ጋር ጉባኤ ተቀምጠው ነበር። ባልደረባችን ሀብታሙ ስዩም ጉባኤን ሲከታተልና በቀጥታ ፕሮግራሞችን ሪፖርቶችን ሲያቀርብልን ቆይቷል ላለፉት ሶስት ቀናት። ዛሬም እንደተለመደው ከጉባኤው አዳራሽ በቀጥታ እናገኘዋለን። ጤና ይስጥልኝ ሀብታሙ። እንደምን ይልሃል። እንግዲህ እንደምን አምሽታችኋል አድማጮቻችን። ዛሬ እንግዲህ የመዝጊያው ስነ ስርዓት ነው። ለሶስት ቀናት እዛ ነበርክ። ምን ክንውኖች ይኖራሉ በዛሬው መዝጊያ ስነ ስርዓት ላይ? በርግጥ አብዛኞቹ ክንውኖች ከዚህ ሰዓት በኋላ እንደሚሆኑ መረጃ ደርሶናል። ከፍተኛ ባለስልጣናትም ይገኛሉ ተብሏል። እና እስኪ ንገረን ስለዛሬው ውሎ። አመሰግናለሁ እንግዲህ አንተም ቀደም ብለህ እንደተቃቀስከው ዛሬ ከአሜሪካ ከፍተኛ ባለስልጣናት መካከል አንዱ የሆኑት የውጭ ጉዳይ መስሪያ ቤቱ ዋና ኃላፊ አንቶኒ ብሊንከን ወጣቶችን ከጥቂት ደቂቃዎች በኋላ ያገኛሉ ተብሎ ይታሰባል በዚህ መድረክ ላይ። ወጣቶች በተለይ በዩናይትድ ስቴትስ እና በአፍሪካ መካከል ያለውን ግንኙነት በማዳበር እና በማጠናከር ረገድ ሊኖራቸው ስለሚገባው ኃላፊነት ጥቆማ ይሰጣሉ ተብሎም ይጠበቃል። ቀደም ባሉት ሰዓታት ሰባት መቶ ያክል ወጣቶች እዚህ ዩናይትድ ስቴትስ ውስጥ በተመረጡ አሰልጣኞች አማካኝነት የኬሎ ስልጠናዎችን ሲሰጣቸው ነበረ። በየቡድኖች ተደራጅተው ከዚያ ጎን ለጎን ደግሞ የተለያዩ ኩባንያ ተወካዮች ከነዚህ ወጣቶች ጋር ሀሳብ ተለዋውጠዋል። ለወደፊቱ ሊኖራቸው ስለሚችለው የስርዓት ስስር ሲነጋገሩ ብለዋል። ዋናው ዝግጅት ግን ከዚህኛው ከአሁኑ ከጥቂት ደቂቃ በኋላ ይጀምራል ተብሎ ይጠበቃል። የመዝጊያ ዝግጅቱ በጣም ጥሩ ተጽህኖ ፈጣሪ ወጣቶችም እንደሚሸለሙ መረጃዎች ያሳያሉ። እና መረጃው ካለህ በምን መመዘኛ ነው የሚሸለሙት የሚሸለሙት ስም ምንድን ነው? ትክክል ነው። እንግዲህ በየአመቱ ቀደም ብለው በዚህ መርሃ ግብር ውስጥ ተሳታፊ የነበሩ ወጣቶች ወደ ሀገራቸው ሂደው የሰሩት ስራ ይመዘንና ከዛ መካከል እጅግ ግሩም ነው የተባለው ተመርጦ አሸናፊው የምስክር ወረቀት እንዲሁም ደግሞ ስራዎቹን እንዲቀጥል የገንዘብ ድጋፍ ይደረግለታል። ዘንድሮም እንግዲህ አሸናፊው ከጥቂት ደቂቃዎች በኋላ በመዝጋጅ ስነስርዓት ላይ ይፋ ይሆናል ተብሎ ይጠበቃል የሚመረጡት ወደ ሀገራቸው ከተመለሱ በኋላ የሰሯቸው ስራዎች ካለገደብ ማህበረሰብን የጠቀሙ ስለመሆናቸው፣ እነዚህ ነገሮች ደግሞ እንዲሳኩ ከሰዓት ጀምሮ ከክህሎት እስከ እውቀት አበርክቶታቸው ድረስ እጅግ አመርቂ የሆነ አዎንታዊ ነገር ማበርከታቸው ከታወቀና ከተመዘነ በኋላ ነው። ከዚህ አመት በፊት የተለያዩ ተሸላሚዎች ነበሩ። ባለፈው አመት አሸናፊ የነበረችው ሜሪ ክሪስቲና ኩ የተባለችው የማዳጋስካር ወጣት ናት። በ2017 የጎረጎሳውያኑ ዘመን የያሊ ተሳታፊ ወጣት ነበረች። ወደ ሀገሯ ከሄደች በኋላ የአየር ንብረት ቁጥጥር በተመለከተ ወጣቶችን ያሳተፈ መርሃ ግብር በመተግበሯ ሸላሚ ሆናለች። አብሮ ደግሞ በ2019 ዓመት ካቻምና ማለት ነው፣ አይንታዊ የተባለ የታንዛኒያ ወጣት አሸናፊ ሆኗል። ወደ ሀገሩ ከተመለሰ በኋላ ታይ ታንዛኒያ የሚባል ወጣቶችን የሚያሳትፍ ሚዲያ በማቋቋም ታሪካቸውን፣ እውቀታቸውን፣ ብቃታቸውንና ችግራቸውን የሚገልጽ መርሃ ግብር በማዘጋጀት ነው አሸናፊ ሆነው። የዘንድሮ አሸናፊ እስካሁን ድረስ ግልጽ አልተደረገም። ከጥቂት ደቂቃዎች በኋላ ግልጽ ይሆናል። ምናልባት ምስራቅ አፍሪካ ግን ዘንድሮ ላይ ያሸንፋል ተብሎ ይጠበቃል። ወደ አንተ ልመለስ። በጣም ጥሩ ሀብታሙ፣ ለሶስት ቀናት እንግዲህ ጉባኤውን በቦታ ሆነ ተከታትለኸዋል። የግል ምልከታ ምን ይመስላል? በዛስ በጉባኤው ላይ የኢትዮጵያውያን ተወካዮች አግኝተሃል ብዬ የገምታለው ከእነሱ ስ ያገኘኸው መረጃ ምን ይመስላል? ከእነሱ ያገኘኸውን ብታጋራን። እንግዲህ እዚህ ያለው ስሜት በጣም የሚገርም ነው። በርካታ ወጣት አፍሪካውያንን ለማነጋገር ሀሳባቸውን፣ ስሜታቸውን ለመቀበል ሞክሬ ያለው ይዘዋቸው የመጧቸው ሀሳቦች ምጥቀት፣ ጉልበታቸው የሚገርም ነው። ወደ ሀገር ቤታች ሲመለሱ የሚተገብሯቸው ከሆነ ምናልባት አህጉር አፍሪካን ወደ አንድ ደረጃ ከፍ ያደርጋሉ የሚል ተስፋ ተጥሎባቸዋል። ኢትዮጵያኖችንም አናግሬያቸዋለሁ። ከተረፈ ምርቶች ማህበረሰቦችን የሚጠቅም ስራ የሰሩ ወጣቶችን አነጋግሬያለሁ። የፈጠራ ባለሙያዎች በርካታ ጉዳት የደረሰባቸውን ማህበረሰቦች እየለዩ ገደብ የለሽ ሕክምና የሰጡ ወጣቶችን አነጋግሬያለሁ። በሴቶች መብት፣ በሌሎች የህብረተሰብ ክፍሎች መብት ግንባታና ጥበቃ ዙሪያ የሚንቀሳቀሱ ወጣቶችን አይቻለሁ። እነሱም ብቻ ሳይሆን የሌሎች አፍሪካ ሀገራትን ሞክለው የመጡት ወጣቶች ላይ የሚነበበው ተስፋና ያላቸው አቅም ተስፋ የሚጣልበት ነው። ወደ ሀገራቸው ሲመለሱ መንግስታትና የነሱ ደጋፊዎች የሚቀበሉበት መንገድ የነዚህን ሀሳቦች ፍሬያማነት ይወስናሉ ተብሎ ይጠበቃል። ይህን ያለ የግል ምልከታ እንግዲህ በጣም ጥሩ። ብሊንከን ከጥቂት ደቂቃዎች በኋላ ንግግር ያደርጋሉ ይጠበቃል ብለናል። ምናልባትም ወይም ንግግር እያደረጉ ይሆናል። ምናልባት ስለ ንግግሩ የተወሰኑ መረጃዎች ካሉ የምታጋራል። ንግግራቸው እስካሁን ድረስ አልተጀመረም እንግዲህ ባለኝ መረጃ መሰረት። ነገር ግን ዋነኛ ትኩረታቸው እዚህ ዩናይትድ ስቴትስ ውስጥ የሙያ ትምህርት ስልጠና እንዲሁም ደግሞ የአመራር ስልጠናዎችን በስድስት ሳምንታት ሲወስዱ የነበሩት ወጣቶች ወደ አህጉረ አፍሪካ በሚመለሱበት ጊዜ ሊኖራቸው ስለሚገባው የቤት ስራ በተለይ ደግሞ በዩናይትድ ስቴትስና በአፍሪካ መካከል ትምህርትን፣ ቴክኖሎጂን፣ ሕክምናን በተመለከተ ያሉ ትስስሮችን እንዲሁም ደግሞ የመልካም አስተዳደር ግንባታዎችን በተመለከተ ሊኖር የሚገባውን ግንኙነት እንዲሁም የወጣቶችን ሚና ይጠቁማሉ ተብሎ ነው የሚጠበቀው። ሀብታሙ ስዩም ላለፉት ሶስት ቀናት በቀጥታ ስታጋራ ለነበረው መረጃ አመሰግናለሁ። ክብራት እንደ ክብራን ፕሮግራማችን ይቀጥላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ዛሬ ባካሄደው አስቸኳይ የምልአተ ጉባኤ ስብሰባ ሐምሌ 16 እና 23 ቀን 2015 ዓ ም በትግራይ ክልል በርዕሰ አድባራት ወገዳማት አክሱም ጽዮን ቤተ ክርስቲያን በአራት ሊቀነ ጳጳሳት የተፈጸመውን የኤጲስቆጳሳት ሹመት አውግዟል። አስማማው አየነው በዚህ ጉዳይ ላይ አጭር ዘገባ አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዛሬ ረቡዕ ሐምሌ 26 ቀን 2015 ዓ.ም ባካሄደው የምልዓተ ጉባኤ አስቸኳይ ስብሰባ በትግራይ ክልል አክሱም ከተማ ተፈጽሟል ባለው የዶግማ የቅኑናና አስተዳደራዊ ጥሰቶችን አስመልክቶ ውሳኔዎች ማሳለፉን ማምሻውን ባወጣው መግለጫ አስታውቋል። ቅዱስ ሲኖዶስ በመግለጫው ሐምሌ 16ና 23 ቀን 2015 ዓ.ም በትግራይ ክልል በማዕከላዊ ዞን አክሱም አገረ ስብከት በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን ውስጥ በክልሉ በሚገኙ አራት ሊቃነ ጳጳሳት አማካኝነት ሲኖዶሳዊና ህገ ወጥ የቀኖና ቤተክርስቲያን ጥሰት በመፈጸም አስር መነኩሳትን በእጩነት በመምረጥ ለዘጠኙ ህገ ወጥ የኤጲስቆጶሳት ሲመት ተፈጽሟል ብሏል። መንበረ ሰላማ በሚል የተቋቋመው ክልላዊ ቤተ ክህነት ህገ ወጥ እንደሆነ የገለጸው የቅዱስ ሲኖዶስ መግለጫም አራቱ ሊቀነ ጳጳሳት በህገ ወጥ መንገድ የሾሟቸው ዘጠኝ ኤጲስቆጶሳት በአገር ውስጥና በውጭ በሚገኙ አህጉረ ስብከት በህገ ወጥ መንገድ ተመድቧል ብሏል። ይህም የቤተክርስቲያኒቱን አንድነት የሚከፋፈል ድርጊት እንደሆነ በመግለጫው አስታውቋል። የቅዱስ ሲኖዶስን መግለጫ በጽሑፍ ያነበቡት ዋና ጸሐፊው ብፁዕ አባ ጴጥሮስ ቅዱስ ሲኖዶሱ ሹመቱን የመሩትን አራት ሊቃነ ጳጳሳት ከዲቁና እስከ ጵጵስና ያለውን ማዕረገ ክህነት መሻሩን አስታውቀዋል። በፍት መንፈሳዊ አንቀጽ አምስት ንዑስ አንቀጽ 138 መሠረት ሐምሌ 16ና ሐምሌ 23 ቀን 2015 ዓ ም በክልል ትግራይ በማዕከላዊ ዞን አክሱም ሀገረ ስብከት በረሳ አድባራቱ ገዳማት አክሱም ጽዮን ማርያም ገዳም ውስጥ በብፁ አቡነ ኢሳይያስ የመቀሌ ሀገረ ስብከት ሊቀጳጳስ የእንቅስቃሴው ሰብሳቢነት በብፁ አቡነ መቃሪዎስ በክልል ትግራይ የማዕከላዊ ዞን አክሱም ሀገረ ስብከት ሊቀጳጳስ ብፁ አቡነ መራ ክርስቶስ የአዴግራት ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ጴጥሮስ የሽሬ እንዳ ስላሴ ሀገረ ስብከት ሊቀ ጳጳስ የቤተ ክርስቲያን ቀኖና በመጣስ ባልተሰጣቸው ስልጣን ዘጠኝ ኤጲስቆጶሳትን ሹመናል፣ ሲኖዶስም አቋቁመናል በማለት በተለያዩ ሚዲያዎች በሰጡት መግለጫና በክልሉ መንግስት ሚዲያ በተላለፈው የቀጥታ ስርጭት የተረጋገጠ በመሆኑ በዚሁ ድርጅታቸው በሀገር ውስጥም ሆነ በውጭ ዓለም የሚኖረውን ሕዝበ ክርስቲያን በማታለል የክደትና የኑፋቄ ተግባር በመፈጸማቸው በመንፈስ ቅዱስ የሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ አውግዞ ከቤተ ክርስቲያን የተሰጣቸውን ከዲቁና ጀምሮ ያለ ሙሉ ስልጣነ ክነት በመሻር አውግዞ ለይቷቸዋል። ኤጲስቆጶሳትነት ተሹመናል ባሉት ዘጠኝ መነኩሳት ላይም በተመሳሳይ ከድቁና ጀምሮ ያለው ሙሉ ስልጣነ ክህነታቸውን በመሻር አውግዞ ከዛሬ ሐምሌ 26 ቀን 2015 ዓ ም ጀምሮ በቀድሞ የዓለም ስማቸው እንዲጠሩ መወሰኑን መግለጫው አስታውቋል። በቤተ ክርስቲያን መንፈሳዊ አገልግሎት ዙሪያም በህይወትም ሆነ በሞት በማናቸውም መንፈሳዊ አገልግሎት እንዳያገኙ ቅዱስ ሲኖዶስ አውግዞ ከቤተ ክርስቲያን ለይቷቸዋል። ይሁን እንጂ ከላይ በስም ተጠቅሰው የተወገዙት ግለሰቦች በሰሩት የቀኖና ጥሰት ተጸጽተው ይቅርታን ቢጠይቁ የቅድስት ቤተ ክርስቲያንን የምህረት ደጅ ሁልጊዜ ክፍት መሆናቸውንና መሆናቸውንና በቀኖና ቤተ ክርስቲያን መሰረት የምንቀበላቸው መሆኑን ቅዱስ ሲኖዶስ ያሳውቃል። ሁለተኛ የቅዱስ ሲኖዶስንና የቤተ ክርስቲያኒቱን ልዕልና በመዳፈርና ቀኖና ቤተ ክርስቲያንን በመጣስ በተነሳሱ ግለሰቦች አማካኝነት የኤጲስቆጶስነት ሹመት አግኝተናል ተሹመናል እያሉ የሚገኙ ዘጠኝ መነኮሳት ከዛሬ ሐምሌ 26 ቀን 2015 ዓ ም ጀምሮ በቤተ ክርስቲያናችን መንፈሳዊ አገልግሎት ዙሪያ በሕይወትም ሆነ በሞት ማናቸውም መንፈሳዊ አገልግሎት እንዳያገኙ ቅዱስ ሲኖዶሱ አውግዞ ከቤተ ክርስቲያን ለይቷቸዋል። ይህ ሕገወጥ ሲመት እንዲፈጸም ከመጀመሪያ ጽንሰ ሐሳብ ጀምሮ መሪ ተዋናይ ቀስቃሽ በመሆን የኢትዮጵያውያን ኤልዛቤል በማለትና ስሟን የሚጠራ የተረገመ ይሁን በማለት እንዲሁም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር የዶግማ ልዩነት አለም በማለት የኑፋቄ ትምህር በተለያየ መገናኛ ብዙሃን የተናገሩትና በሕገ ወጥ ሲመቱም ላይ በእጩነት ተመርጠው በሂደት ላይ ያሉት አባ ሰረቀ ብርሃን ወልደ ሳሙኤልና ሂደቱን በዋና አስፈጻሚነት በመምራትና በመግለጫ በመስጠት ላይ ያሉት መምር ተስፋዬ ሀደራ ከዛሬ ሐምሌ 26 2015 ዓ.ም ጀምሮ በቅዱስ ሲኖዶስ መላተ ጉባኤ ተወግዘው ከቤተ ክርስቲያን ተለይተዋል። ከላይ በስም ተጠቅሰው የተወገዙት ግለሰቦች በሰሩት የቀኖና ጥሰት ተጸጽተው ይቅርታም ቢጠይቁ የቅድስት ቤተ ክርስቲያን የምሕረት ደጆች ሁልጊዜ ክፍት መሆናቸውንና በቀኖና ቤተ ክርስቲያን መሰረት የምንቀበላቸው መሆኑን ቅዱስ ሲኖዶስ ያሳውቃል። መንበረ ሰላማ ስለሚባለው ስያሜም በቅድስት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ትውፊትም ሆነ በቀደምት አብያተ ክርስቲያናት ትውፊት የማይታወቅ ሃይማኖታዊ መሰረት የሌለው ከቀኖና የወጣም አስተዳደራዊ መዋቅርን የሚያዛባ በመሆኑ ተቀባይነት የለውም ሲል ቅዱስ ሲኖዶሱ ውሳኔውን አስታውቋል። በዛሬው የቅዱስ ሲኖዶስ ውሳኔ ከትግራይ ክልል አባቶች መልስ ለማግኘት ያደረግነው ጥረት አልተሳካም። ሆኖም ባለፈው ሳምንት በአክሱም የተፈጸመውን የኤጲስቆጶሳትን ሹመት አስመልክቶ ለአሜሪካ ድምፅ ማብራሪ የሰጡት በክልሉ የተቋቋመው መንበር ሰላማ ከፍተኛ ቤተ ክህነት ጸሐፊ መጋቤ ብርሃናት ተስፋ ያሀድራ በቤተ ክርስቲያኒቷ ሕግ መሰረት በችግር ጊዜ ሁለት ወይም ሶስት ጳጳሳት ሌሎች ኤጲስቆጶሳትን ይሾማሉ ይላል። ትግራይ ደግሞ በአሁኑ ጊዜ ችግር ውስጥ ስለምትገኝ ሕዝቡ ተጨማሪ አባት ስለሚያስፈልገው በቅኖናው መሰረት ይሾመናል ሲሉ ተናግረዋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አባቶች በችግር ጊዜ አባት እንዲሆኑን ከጎናችን እንዲቆሙ በተደጋጋሚ ጠይቀናቸው ክደውናል፣ ያሉት ጸሐፊው በአሁኑ ጊዜ ከእነርሱ ተለያይተናል፣ ሕጋዊም ሕገ ወጥም ሊሉን አይችሉም በማለት መግለጻቸውም ይታወሳል። አስማማው አየነውን ለዘገባው እናመሰግናለን። ክብራትና ክብራን፣ ስርጭታችን ይቀጥላል። ኢትዮጵያ በእቅድ አስደግፋ ከምታቀርበው ፕሮጀክት በስተቀር ከዓለም ባንክ የገንዘብ ድጋፍ እንዳትጠብቅ ሲሉ የባንኩ ፕሬዚደንት ተናገሩ፣ ይላል ቀጣዩ ዘገባ። ኢትዮጵያ ከአስር ዓመት በኋላ ከዓለም ባንክ የገንዘብ ድጋፍ ልትጠብቅ እንደማይገባ የባንኩ ፕሬዚደንት አጃይ ባንጋ ተናገሩ። ፕሬዚደንቱ ከገንዘብ ሚኒስትሩ አህመድ ሺዴ ጋር ዛሬ ባደረጉት ውይይት አገሪቱ የቀጣይ አስር ዓመታት እቅድ አዘጋጅታ ልትስራ እንደሚገባ የገለጹት ባንጋ ለዚህም ተግባራዊነት የገንዘብ እና የእውቀት ድጋፍ እንደሚያደርግ አረጋግጠዋል። ባንጋ በዛሬው ዕለት በዓለም ባንክ ከሚደገፍ ፕሮጀክት ጋር ትስስር ካላቸው ስራ ፈጣሪ ሴቶች ጋር ተገናኝተው ተነጋግረዋል። የስራ ፈጣሪ ሴቶችን ጥረት ያደነቁት ፕሬዝደንቱ ይበልጥ ስኬታማ እንዲሆኑ የተሻለ የፋይናንስ አቅርቦት እንደሚያስፈልጋቸው ገልጸዋል። የዓለም ባንኩ ፕሬዝደንት የሶስት ቀናት የኢትዮጵያ ቆይታቸውን ዛሬ አጠናቀዋል። ኬኔዲ አባተ ዝርዝር አለው። ከሐምሌ 24 ጀምሮ ለሶስት ቀናት በኢትዮጵያ የስራ ጉብኝት ያደረጉት የዓለም ባንክ ፕሬዝደንት አጃይ ባንጋ በዛሬው ዕለት ከወጣት ሴት የስራ ፈጣሪዎች ጋር ተገናኝተው ተነጋግረዋል። ፕሬዝደንቱ ያነጋገሯቸው ስራ ፈጣሪዎች በዓለም ባንክ ድጋፍ በሚንቀሳቀሰው የስራ ፈጣሪ ሴቶች ልማት ፕሮጀክት የተለያዩ ድጋፎችን እያገኙ የሚሰሩ ናቸው። ካነጋገሯቸው የስራ ፈጣሪዎች መካከል አንዷ በሆነችው በምስጋና ገብረ እግዚአብሔር የጫማ ማምረቻ ሼድ ጉብኝትም አድርገዋል። ወጣት ምስጋና ከአስር ዓመት በፊት በመኖሪያ ቤቷ ውስጥ በጥቂቱ የጀመረችውን የጫማ ስራ ሂደት በሂደት እያሳደገች መጥታ አሁን ላይ በቂርቆስ ክፍለ ከተማ በተሰጣት የመስሪያ ቦታ ላይ ሰላሳ ለሚደርሱ ሰራተኞች የስራ እድል ፈጥራ ስራዋን እያስፋፋች መምጣቷን ለፕሬዝደንቱ አብራርታለች። በአሁኑ ወቅት የጫማ ምርቶቿን ለሀገር ውስጥና ለውጭ ገበያ የምታቀርበው ምስጋና ስራዋን ይበልጥ የማስፋት እቅድ ቢኖራትም የፋይናንስ እጥረት ተግዳሮት እንደሆነባት ትገልጻለች። በትንሹም ቢሆን ወደ ጃፓን ኤክስፖርት እናረጋለን። ወደ ቻይና አሁን እያደረግን ነው። ያው እኛ እንትን አላማችን በብዛት ምርታችንን ተወዳዳሪ አድርገን ወደ ውጭም ኤክስፖርት ለማድረግ ሎካሊ ደግሞ ተኪ የሆኑ ምርት አምርተን ከውጭ የሚመጣውን ለማስቀረት ነው ጥረት የምናረገው እና ፋይናንስ ትልቁ ችግር ፋይናንስ ነው። ስራ እንዳናሰፋ፣ ሰራተኞችን እንዳንጨምር፣ የታዘዝነውንም ኦርደር በበቂ ሁኔታ እንዳናደርስ ፋይናንስ ማነቆ ይሆንብናል። ዛሬ የዓለም ባንኩ መጥተው ጎብኝተውናል። ያው ከፕሮጀክቱ አሁን እንግዲህ ከጉብኝቱ በኋላ የፋይናንስ አቅርቦቶችም አሉ ተብሏል። እነሱን እንግዲህ እኔ ሳል እንትን ሳልን በደንብ ገፍቼ እጅ መጠቀም ያለብኝ እንጠቀማለሁ ብዬ ተስፋ አረጋለሁ። ለወጣቶችና ለሴቶች የስራ እድል መፍጠር የሚያስችሉ አማራጮችን መለየት የጉዟቸው የትኩረት አቅጣጫ እንደሆነ ያሳወቁት የዓለም ባንክ ፕሬዚደንቱ ባንጋ ምስጋናን ጨምሮ ከተለያዩ ሴት የስራ ፈጣሪዎች ጋር ካደረጉት ቆይታ በኋላ በሰጡት አስተያየት ስራ ፈጣሪ ሴቶች የፋይናንስ አቅርቦት የሚያገኙበት መንገድ መሻሻል እንዳለበት ተናግረዋል። ከእነዚህ ወጣቶችና ከሰራተኞቻቸው እያየሁት ባለው አቅም በጣም ትድንቅ ያለው የዓለም ባንክ የዚህ አካል በመሆኑ በጣም ደስተኛ ነኝ። ይህ አይነት ስራዎች እንዲስፋፉ እንፈልጋለን። ስለ ስራቸውና ስለ ስኬታቸው ብቻ ሳይሆን ስላሉባቸው ፈተናዎችም ተወያይተናል። አንዱ ዋነኛ ችግራቸው የገንዘብ አቅርቦት ጉዳይ ነው። ስራቸውን እንዲያስፋፉ የዓለም ባንክ ሲያግዛቸው ብዙ መስራት ያለባቸው ነገሮች አሉ። ለወጣት ስራ ፈጣሪዎች በዋስትና ላይ የተመሠረተ የፋይናንስ አቅርቦት በጣም ከባድ ነው። በጥሬ ገንዘብ ፍሰት ላይ የተመሰረተ የፋይናንስ ንግዳቸውን ለማሳደግ ጥሩ መፍትሄ ይሆናል። ለምሳሌ ምስጋና በጥሬ ገንዘብ ፍሰት ላይ የተመሰረተ የገንዘብ አቅርቦት በመመቻችላት ተጨማሪ የቆዳና ሌሎች ግብአቶች ለመግዛት የተዘጋጁ ጫማዎች እስኪሸጡ አጠብቅም። ስለዚህ እነዚህ ልንሰራባቸው የሚገቡ ነገሮች ናቸው። ከኢትዮጵያ ባለሥልጣናት ጋር በነበራቸው ቆይታ ስለተወያዩባቸው ጉዳዮችና ስምምነት ስለተደረሰባቸው ነጥቦች ከአሜሪካ ድምፅ ጥያቄ የቀረበላቸው ባንጋ ኢትዮጵያ ያለፉትን ሦስት ዓመታት በሰው ሰራሽና ተፈጥሯዊ ፈተናዎች ውስጥ በተሻለ ጽናት እንዳለፈች ገልጸው ከተወያዩባቸው ነጥቦች መካከል ዋናው ኢትዮጵያ ለቀጣይ አስር ዓመታት ጉዞዋ ማዘጋጀት አለባት ያሉትን እቅድ እየተመለከተ እንደሆነ አመልክተዋል። Your Prime Minister has a vision to make Ethiopia an African champion. አሁን ጥያቄው በቀጣይ አስር ዓመት ውስጥ እንዴት ወደፊት ይጓዛሉ የሚለው ነው። ጠቅላይ ሚኒስትራችሁ በዚህ ጊዜ ውስጥ ኢትዮጵያን የአፍሪካ ሻምፒዮን የማድረግ ራዕይ አላቸው። ይህ ማክሮ ኢኮኖሚውን የማረጋጋትና የሪፎርም ትኩረት ያስፈልገዋል። ይህንንም ተወያይተናል። እነሱም ተረድተዋል። በእውቀታችንና በገንዘብ ድጋፍ እንደምናደርግም አረጋግጠናል። ለዚህ ነው እዚህ የተገኘሁት። ከገንዘብ ሚኒስትሩ አህመድ ሺዴ ጋር ትናንት ባደረጉት ውይይት ላይ ከአስር ዓመት በኋላ ኢትዮጵያ ከዓለም ባንክ የገንዘብ ድጋፍ መጠበቅ እንደሌለባት መክረዋል። ለኢትዮጵያ ፍላጎቴ የብድር አቅርቦት ማሳደግ ብቻ እንደሆነ እንድታሰቡ አልፈልግም። ከዛሬ አስር ዓመት በኋላ ኢትዮጵያ ከባንኩ ገንዘብ መፈለግ የለባትም። ያ በጣም ትልቅ ነገር ነው። መፈለግ ያለባችሁ የቴክኒክ እውቀታችንንና አጋርነት ብቻ ነው። ይህ ነው ድል የሚሆነው የዓለም ባንክ ከፋይናንስ ባለፈ ለኢትዮጵያ እያደረገ ነው ያሉትን የእውቀትና የቴክኒክ ድጋፍ ያደነቁት የገንዘብ ሚኒስትሩ አህመድ ሺዴ ባንኩ የጀምረውን የሪፎርም ስራ የኢትዮጵያ መንግስት እንደሚደግፍ አረጋግጠዋል። ኢትዮጵያ የዓለም ባንክን ጨምሮ ከዓለም አቀፍ የገንዘብ ተቋማት ጋር በተለያዩ የፋይናንስ ጉዳዮች ላይ የምታደርገው ድርድር ያለበትን ደረጃ እንዲሁም በሁለቱ አካላት መካከል የተደረሰ አዲስ የድጋፍ ስምምነት ስለመኖር አለመኖሩ ከዓለም ባንክም ይሁን ከኢትዮ በኢትዮጵያ መንግስት በኩል በግልጽ የተባለ ነገር የለም። ወደ ዓለም ባንክ መሪነት ከመጡ ሁለት ወራትን ያስቆጠሩት አጃይ ባንጋ በአፍሪካ የመጀመሪያ የጉብኝት መዳረሻቸው የሆነችውን የኢትዮጵያን ቆይታ ዛሬ ያጠናቀቁ ሲሆን፣ ናይጄሪያ ቀጣይ መዳረሻቸው ናት። ለአሜሪካ ድምጽ ኬኔዲ አባተ አዲስ ከኔዲ አባትን ለዘገባው እናመሰግናለን። ክብራትና ክብራን በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅታችን ነው። ስርጭታችን ይቀጥላል። መቀሌ ዩኒቨርሲቲ ከሁለት ዓመታት በኋላ ተማሪዎቹን ዛሬ መቀበል ጀምሯል ይላል ቀጣዩ ዘገባ። ዩኒቨርሲቲው በዛሬ ዕለት በጀመረው ቅበላ እየገቡ ያሉት ተማሪዎች በ2013 ዓ ም መመረቅ የነበረባቸው እንደሆኑ የዩኒቨርሲቲው ፕሬዚደንት ዶክተር ፋና ሃጎስ ለአሜሪካ ድምፅ ገልጸዋል። እስከ 3 ሺ የሚደርሱ ተመራቂ ተማሪዎችን ለመቀበል እንደታቀደም አመልክተዋል። ወደ ተቋሙ እየገቡ የሚገኙ ተማሪዎች በበኩላቸው ሰላም ወርዶ ትምህርት ለመጀመር ወደ ዩኒቨርሲቲው መመለሳቸው እንዳስተስዳቸው ተናግረዋል። ሙልጌታ አጽባሃ ዝርዝራለሁ። መነሻውን በትግራይ ክልል አድርጎ ለሁለት ዓመታት የዘለቀው የሰሜን ኢትዮጵያው ጦርነት በዘላቂነት ተኩስ የማቆም የሰላም ስምምነት ከተቋጨ በኋላ የመቀሌ ዩኒቨርሲቲ ከትምህርታቸው በተደጋጋሚ ተስተጓጉሎ የቆዩ ተማሪዎችን ዛሬ ረቡዕ ሐምሌ 26 ቀን 2015 ዓ ም መቀበል ጀምሯል። ዛሬ ዩኒቨርሲቲው በጀመረው አቀባበል ወደ ተቋሙ እየገቡ ያሉ ተማሪዎች በ2013 የትምህርት ዘመን ሊያስመርቃቸው የሚገቡ እንደነበሩ ተገልጿል። የዩኒቨርሲቲው ፕሬዝዳንት ዶክተር ፋነ ሃጎስ ለአሜሪካ ድምፅ በሰጡት ማብራሪያ ተቋሙ ከሁለት ዓመታት በኋላ ለሶስት ተከታታይ ቀናት ባወጣው የቅበላ መርሃ ግብር የአንደኛ ዲግሪና የሁለተኛ ዲግሪ ተመራቂ ተማሪዎችን እየተቀበለ እንደሚገኝ ገልጸዋል። ከሰኔ 21 2013 ጀምሮ የመጀመሪያ ዲግሪ መርሃ ግብር ተማሪዎቻችን ወደ የቤተሰቦቻቸው ወደ የመጡበት የመሸኘት ስርዓት ተሰርቶ ነበረ። አሁን በተፈጠረው የሰላም ሁኔታ ተመልሰን ተማሪዎቻችን መጥራት የምንችልበት ሁኔታ ላይ ደርሰናል። አሁን ለጊዜው እየተቀበልን ያለው የተመራቂ ተማሪዎችን ብቻ ነው። የእኛ የዩኒቨርሲቲ የመቀለ ዩኒቨርሲቲ ተማሪዎች እስከ 2000 ሊደርሱ ይችላሉ የሚል እምነት አለን። ግን የትግራይ ልጆቹ ነው ሄደው በጠርኖት ምክንያት በተመደቡበት ዩኒቨርሲቲ ሄደው ትምህርታቸው መቀጠል ያልቻሉ እዚህ የቆዩ ተማሪዎች አሉ። ሌሎች ዩኒቨርሲቲዎች ጋር ሂደው መጨረስ አይችሉም። ካሪክለም ተቀይሯል። ስለዚህ እነሱንም መቀበል የምንችልበት ሁኔታ ይኖራል እና እስከ ሶስት ሺህ ተማሪዎች ይኖሩ ይሆናል ይመጡ ይሆናል የሚል ተስፋ አድርገን እየሰራን ነው። በጦርነት ወቅት ዩኒቨርሲቲው በጀት ባይኖረውም የድኅረ ምረቃና የሕክምና ተማሪዎች ትምህርታቸው እንዲያጠናቀቁ ማድረጉን ፕሬዝዳንቷ ተናግረዋል። በዩኒቨርሲቲው የቅበላ መርሃ ግብር መሰረት በዛሬው ዕለት ወደ ተቋሙ ከገቡ ተማሪዎች አንዷ ሰላም ተክሉ በ2013 ዓ ም ባፈርና ውሃ ሀብት አስተዳደር ተመራቂ ተማሪ እንደነበረች አውስታ፣ ሆኖም በጦርነቱ ምክንያት ትምህርቷ እንደተስተጓጎለ ገልጻለች። አሁን ግን ሰላሙ ተመልሶ ትምህርቷን ለመቀጠል ዩኒቨርሲቲው ተማሪዎችን መቀበል በመጀመሩ እንደተደሰተች ተናግራለች። በጣም ነው ደስ ያለኝ። መቀሌ ዩኒቨርሲቲ ተማሪ ጠርተዋል ምናምን ሲባል ማመን አቅተኝ ነበር፣ ግን አሁን ሳየው ምናምን ግን በጣም ደስ ብሎኛል፣ እና ጓደኞች አገኛለሁ ብዬ ተስፋ አደርጋለሁ። ብዙ ነገር ነው ያጣ ነው፣ እኛ ግራጅዌት አድርገን ብዙ ነገር ያሰው ነው፣ ነገር ሁለት አመት ነው የተጎዳ ነው ሁለት አመት ተጎትተን ማለት ብዙ ነገር ነው ያጠ ነው። ጓደኛችን ብዙ ነገር ነው። አሁን መጀመሩ በጣም ደስ ይላል። እኛም ተስፋ አለኝ፣ ሁሉም ሰዎችም ተስፋ አላቸው፣ ከኛ በፊት የነበሩትና በኋላ የነበሩት። አሁን እኛ ተመረቀን ሳይሆን ከኛ በኋላ ያሉትን ተስፋ ትንሽ እያደረጉ ይሄዳሉ። በዩኒቨርሲቲው የላቦራቶሪ ቴክኖሎጂ ትምህርቱን እየተከታተለ እንደሆነ የነገረን ቴድሮስ ገብረ ሕይወት በበኩሉም የከሰርነው ነገር ብዙ ነው። በቃ የቤት ሸክም ሆኖ ነው የቆየ ነው። ምን ስራ ያለ ምን የለ ከቤተሰብ ነው የምትጠብቀው? ያው ቤተሰቡ እንደምታውቀው ነው ምንም ባንክ የለ ስልክ የለ ቤተሰብ ራሱ ከሚያመጣ ምንም የለ ስራ ያለ እና ያሳልፍ ነው ጊዜ በጣም አስከፊ ነው አሁን ግን ያው ሁሉ ነገር ኢንተርኔት አለ ባንክ አለ ያው ስራም ጀምረዋል ትምህርትም ተከፍተዋል በጣም ደስ ይላል እና አሪፍ ነው ያው አሁን ትምህርት መከፈቱ በጣም ደስ ይላል ትምህርታችን ጨርሰን ያው ስራችን ጀምረን ቤተሰቦቻችንና ራሳችን ወደ ተሻለ ኑሮ እንድንኖር ማስበው። ዩኒቨርሲቲው በዛሬ ሁለት ተመራቂ ተማሪዎችን መቀበል ከመጀመሩ አስቀድሞ አስፈላጊውን የእድሳትና ጥገና ተግባራት ማከናወኑን የዩኒቨርሲቲው ፕሬዚደንት ዶክተር ፏና ሀጎስ ገልጸዋል። እነዚህን ተማሪዎች እና የመስከረም የመጡትን ተማሪዎች ግምት ውስጥ ያስገባ መጠነኛ የሆነ ስራ ተሰርተዋል። የዶርሚተሪ ጥገናዎች፣ የካፌቴሪያ፣ የክላስሩም ጽገናዎችን ሬድ ለተማሪ ዝግጁ ማድረግ ሰፊ ስራ ሰርተናል ግብአቶችን የማሟላት፣ የትምህርት ቁሳቁሶችን የማሟላት ስራዎችንም ሰርተናል። ይሄ ለማስጀመር ያክል የተደረገ ነው። በቀጣይነት በጣም ሰፊ ስራ ይጠብቀናል። እያንዳንዱ ህንፃ፣ እያንዳንዱ የትምህርት ላቦራቶሪ፣ ወርክሾፕ፣ ሁሉም በጣም ብዙ ጉዳት ደርሶበታል እና ይህንን የመጸገን ተመልሶ የመገንባት ትልልቅ አጀንዳዎች አሉብን። የመቀለ ዩኒቨርሲቲ በመጪው አመት መስከረም ወር ደግሞ ሌሎች ነባር ተማሪዎችን እንደሚቀበል ፕሬዚዳንቷ ዶክተር ፋና ሀጎስ አክለው አመልክተዋል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም መውል ጌታ ጽሁሀን ለዘገባው እናመሰግናለን። ቀጣዩ ዘገባ ደግሞ ወደዚህ ወደ አሜሪካ ይመልሰናል። የቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በበርካታ ወንጀሎች ቢከሰሱም ከአንዳንድ ተፎካካሪዎቻቸው ሳይቀር በሚያገኙት ድጋፍ ከሌሎች የሪፐብሊካን ፕሬዚዳንታዊ ውጭ ተፎካካሪዎች የበለጠ ተቀባይነት በማግኘት ላይ ናቸው። በዚህም የቅድመ ምርጫ ፉክክሩን በተመለከተ በእርሳቸው ላይ ይሰጡ የነበሩት ትንባያዎችን ውድቅ ማድረጋቸውን ቀጥለዋል። እንደ አውሮፓውያን አቆጣጠር 2020ን ምርጫ ውጤት ለመቀልበስ ባደረጉት ሙከራ ትናንት ማክሰኞ በድጋሚ የተከሰሱት ትራምፕ ነገ ፍርድ ቤት እንደሚቀርቡም ይጠበቃል። የቀድሞ ፕሬዝደንቱን ያልተለመደ አካሄድ የቪኦኤዋ አኒታ ፓውል ተመልክተዋለች። ደረጀ ደስታ ያቀርበዋል። ይውደዷቸው ይጥሏቸውም፣ ለብዙዎቹ አሜሪካውያን በመካከል ያለ መንገድ ያለ አይመስልም። የቀድሞ ፕሬዝደንት ከባባዶቹን የፌዴራል ክሶች ከፖለቲካ ጋር ነው የተያያዙት በማለት ክሶቹን ለፖለቲካዊ ጥቅማቸው አውለዋል። እነዚህ ክሶች የማይታመኑ አስቂኝ ክሶች ናቸው። በከፍተኛ ደረጃ ምርጫው ውስጥ ጣልቃ እየገቡ ነው ያሉት። ያንን ነው ማድረግ የሚፈልጉት። መሪውን ፕሬዝዳንታዊ ውጭው መጉዳት ነው የሚፈልጉት። በሚመሰረትባቸው እያንዳንዱ አዳዲስ ክስ ከፍተኛ የህዝብ አስተያየት ድምፅ ያገኛሉ። ለሪፐብሊካኑ ፕሬዚደንታዊ እጩነት የሚወዳደሩ ተፎካካሪዎቻቸውን በሁለት አሃዝ እንዲበልጡ አስችሏቸዋል። በሚያስደንቅ መንገድም ትራምፕ የፍሎሪዳውን አገረ ገዢ ሮን ደሳንትስን ጨምሮ እጅግ ብዙ ብዙ የሆኑ ፕሬዝደንታዊ እጩ ተፎካካሪዎቻቸው ከሳቸው ጋር ይስማማሉ፣ ልክ ታዋቂ የሆኑ ሪፐብሊካን የምክር ቤት አባላት እንደሚያደርጉት ማለት ነው። የምክር ቤቱ አፈ ጉባኤ ኬቪን መካርቲ እንዲህ ይላሉ። የፍትህ መስሪያ ቤቱ ማንኛውም ፕሬዝደንቱን የሚፎካከርን ሰው ኢላማ የሚያደርግ ይመስላል። በህዝብ አስተያየት መመዘኛ መሪኮንክ ኢላማ ትደረጋለህ። ሌሎች ደግሞ ቁጣቸውን እንደ ኤሮፓ አቆጣጠር በ2020 በምርጫው ከተሸነፉ በኋላ በስልጣን ላይ ለመቆየት ባደረጉት ሙከራ የማክሰኞውን ክስ በመሰረቱባቸውና የምርመራውን በመሩት ልዩ አቃቢ ህግ ጃክ ስሚዝ ላይ ነው። የጆርጂያው ተወካይ ማርጆሬ ቴይለር እንዲህ ይላሉ። ጃክ ስሚስ እያደረጉ ያሉት መንግስትን እንደ መሳሪያ እየተጠቀሙ ነው። የፍትህ መስሪያ ቤቱን በትራምፕ ላይ እንደ መሳሪያ እየተጠቀሙ ነው። በትራምፕ ላይ የሚሆን ጥር ስድስት ቀን ስለተከሰተው ነገር ዋሽተዋል። የቴክሳስ ዩኒቨርሲቲ ታሪክ ፕሮፌሰር የሆኑት ጀረሚ ሱሪ ይህ ድጋፍ ምናልባት በእጩ የግል ፍላጎት ውስጥ ያለ ሊሆን ይችላል በማለት ይናገራሉ። ትራምፕ ከሪፐብሊካን እጩዎችም ሆነ ስልጣን ከያዙ ሪፐብሊካኖች የሚያገኙት ድጋፍ የሪፐብሊካኑ የቅድመ ምርጫ ውድድር ስርዓት የተበላሸ በመሆኑ የመጣ ነው። ጥቂት ሪፐብሊካኖች በቡድን ሆነው የሚወጡበት ግን ፓርቲውን የማይወክሉበት ስርዓት ነው። አባላቱ ፓርቲውን የሚወክለውን እጩ የሚወስነውን ቁልፍ ድምፅ አይሰጡም። ዋይት ሃውስ በትራምፕ የህግ ችግሮች ውስጥ ምንም አይነት ሚና እንደሌለው ደጋግሞ ተናግሯል። ምንም እንኳ ጥፋቱ የባይደን ባይሆንም ይህ ችግር ነው። ሱሪ እንደሚሉት ፕሬዚደንቱ ሶስት ነገሮችን ማድረግ አለባቸው። አንደኛው መራጮች ድምፅ መስጠት እንዲችሉ መከላከል፣ ሁለተኛው የፍትህ ስርዓቱ ስራውን መስራት መቻሉን ማረጋገጥ፣ ሶስተኛው ደግሞ ባይደን ሽድ ቢ ኤጁኬቲንግ ፐብሊክ ባይደን ጉዳዩን በተመለከተ ህዝቡን ማስተማር አለባቸው። አሜሪካ ከመምረጧ በፊት ባይደን ይህን ለማድረግ ከአንድ አመት ትንሽ ልፍ ያለ ጊዜ ብቻ ነው ያላቸው። ስርጭታችን ወደ መገባደዱ እየተቃረበ ነው። ከዛ በፊት ግን አንድ ዘገባ ይኖረናል። ይህም የህዝብን እንባ ጠባቂ ተቋምን ይመለከታል። የህዝብ ዕንባ ጠባቂ ተቋም በአመቱ ውስጥ ከሩብ ሚሊዮን በላይ ዜጎችን አቤቱታ እንደተቀበለ ገለጸ። የኢትዮጵያ የህዝብ ዕንባ ጠባቂ ተቋም ይፋ ባደረገው የ2015 ዓ ም የአፈጻጸም ሪፖርት በዓመቱ በልዩ ልዩ ዘርፎች ችግር ደርሶብናል ያሉ ከ277ሺ በላይ ዜጎች ለተቋሙ አቤቱታ እንዳቀረቡ አስታውቋል። የተቋሙ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ስለ ሪፖርቱ ለአሜሪካ ድምፅ በሰጡት ማብራሪያ ዘንድሮ በዜጎች የቀረበው የአቤቱታ ብዛት ካለፈው ዓመት ጋር ሲነጻጸር ከፍተኛ እንደሆነ ተናግረዋል። ተቋሙ አቤቱታዎችን እየመረመረ ውሳኔ እንደሚሰጥ የጠቀሱት ዋና እንባ ጠባቂው ውሳኔውን ባልተገበሩ የመንግሥት አስፈጻሚዎች ላይ ክስ እንደመሰረተም አመልክተዋል። ገብረ ሚካኤል ገብረመድኅን ዝርዝሩን ይዘዋል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ባወጣው የዘንድሮ ሪፖርት በመገባደድ ላይ በሚገኘው የ2015 ዓ ም በጀት ዓመት በአዋጅ በተሰጠው ኃላፊነት መሰረት ከሩብ ሚሊዮን በላይ የሆኑ ዜጎችን አቤቱታ እንደተቀበለ አስታውቋል። በዚህም በሕግ የተደነገጉ የዜጎች መብቶችና ጥቅሞች በመንግሥት አስፈጻሚ አካላት ስለመከበራቸው በልዩ ልዩ አስፈጻሚ መስሪያ ቤቶች ላይ ጥናትና ክትትል ማድረጉንና አቤቱታዎችን የመመርመር ሥራ ማከናወኑን በአመታዊ ሪፖርቱ ገልጿል። ስለ ሪፖርቱ ለአሜሪካ ድምፅ ማብራሪያ የሰጡት ዋና እምባ ጠባቂ ዶክተር እንዳለ ኃይሌ በዘንድሮ ዓመት የቀረበው የአቤቱታዎች ብዛት ከፍተኛና ከወትሮው የተለየ እንደሆነ ተናግረዋል። በመዝገብ ደረጃ ወደ 7416 መዝገቦች አሉ። በአመልካች ቁጥር ወደ 277698 ዜጎች ናቸው አቤቱታ ያቀረቡት ማለት ነው። ከዚህ በፊት ያው በአማካይ ከሰላሳ እስከ አርባ ሺ ዜጎች ናቸው በሰው ሲታይ ማለት ነው። በመዝገብ እስከ አራት ሺ መዝገቦች ናቸው የምንከፍታቸው። ዶክተር እንዳለ ኃይሌ ለአቤቱታዎቹ መብዛት ምክንያት ናቸው ያሏቸውንም ነገሮች ዘርዝረዋል። የዘንድሮን ቁጥር ያናረው አንደኛ አማራ ክልል ላይ ከዚህ ከከተሞች መስፋፋት ጋር ተያይዞ አርሶ አደሮች ይፈናቀላሉ ለሚፈናቀሉ አርሶ አደሮች በዚህ ካሳ ወይንም ምትክ መሬት መስጠት እንዳለበት ደንባቸው ወይም መመሪያቸው ያዛል እና በዚህ ረገድ አማራ ክልል ላይ ከፍተኛ ቅሬታ ይነሳል። ሁለተኛው ከዚህ ከሸገር ከተማ አስተዳደር ግንባታ ጋር ተያይዞ እና ከጫካ ፕሮጀክት ለቤተ መንግስት ከሚገነባው ግንባታ ጋር ተያይዞ ያሉት ናቸው ቁጥሮ ያሻቀበው። ከዛ ወደ መደበኛው በምንመጣበት ሰዓት ደግሞ ከዚህ ከስራ ጋር ተያይዞ ነው ያለ አግባብ የሚታገዱበት ሁኔታ አለ። የተቋማት ኃላፊዎች የተቋሙን የዲሲፕሊን መመሪያና ደንብ መሰረት ሳያደርግ በግሉ ሰራተኛ የሚያግድበት ሁኔታ አለ፣ የሚቀጣበትም ሁኔታ አለ። አንዱ ይሄ ነው። ሌላው ከዚህ ከጡረታ ጋር ተያይዞ በርካታ ዴስታዎች ይቀርቡ ነበረ። ከዛ ውጭ ያው ከትምህርትና ከስልጠና ጋር ተያይዞ ያሉ ናቸው ማለት ይቻላል። በአዋጁ መሰረት የመንግስት አስፈጻሚ አካላት የኢትዮጵያ የሕዝብ እንባጠባቂ ተቋም የሚሰጠውን ውሳኔ መፈጸምና መተግበር እንደሚጠበቅባቸው የሚገልጹት ዶክተር እንዳለ ይህን የማያደርጉ አካላት ተጠያቂነት እንዳለባቸው አመልክቷል። የተቋሙን ምክረ ሀሳብ ያልተቀበሉና ውሳኔውን ያላከበሩ የመንግስት አስፈጻሚ አካላት ላይ ክስ መመስረቱን ያስታወቁት ዋና እንባ ጠባቂው ጉዳያቸው የህዝብ ተወካዮች ምክር ቤት በሪፖርት እንዲያውቀው የተደረጉ እንዳሉም ተናግረዋል ወደ ህዝብ ተወካዮች በልዩ ሪፖርት የላክናቸው በዋነኛነት ሶስት ተቋማት ላይ ትኩረት ያደርጋሉ አንደኛው የአዲስ አበባ ፖሊስ ኮሚሽን ሁለተኛ የፌዴራል ፖሊስ ኮሚሽን ሶስተኛ የጉምሩክ ኮሚሽን ነው የአዲስ አበባ እና የፌዴራል ፖሊስ ኮሚሽኖች ተመሳሳይ ኬይዝ ነው ደንባቸው የሚለው አንድ አባል ሰባት አመት ካገለገለ መልቀቂያ እንደሚሰጠው ደንቡ ያስገድታል። ስለዚህ ለአባላቱ መልቀቂያ መስጠት አለባቸው የሚል አቋም አለን ይህንን ባለመተባበራቸው በልዩ ሪፖርት ለተወካዮች ምክር ቤት አቀርበናል ሌላው ከጉምሩክ ኮሚሽን ጋር ጥሩ ትብብር ነው ያለን፣ ጄኔራላይዝ እንዳይሆንብን። ኤርፖርት አካባቢ ያለው የጉምሩክ አንድ ዜጋ ውጭ ቆይቶ ወደ ሀገር ውስጥ በሚመጣበት ሰዓት ለግል መገልገያ የሚሆኑ ንብረቶችን ወይም እቃዎችን ይዞ እንደሚመጣ ይደነግጋል። ግን ያ ድንጋጌ አንደኛ ብዛቱ አልተቀመጠለትም፣ ግልጽም አይደለም። ከሰው ሰው የሚለያይበት ሁኔታ አለ። አንዳንዱ አምስት ስድስት ሻንጣ የሚያሳልፍበት ሁኔታ አለ። አንዳንዱ ደግሞ ሁለት ሺህ አንድ ብትሆን ተፈትሾ ግማሹ የሚነጠቅበት ሁኔታ ስላለ ይሄ ነገር ተገቢ አይደለም። መመሪያ መውጣት አለበት የሚል አቅጣጫ አስቀምጧል። መመሪያ ወጥቷል። ነገር ግን መመሪያ ከመውጣቱ በፊት ወደ ሶስት መቶ በላይ ዜጎች አቤቱታ አቅርበዋል እኛ ጋር እና መመሪያ ከመውጣቱ በፊት ያለው ሁኔታ ትሪት መደረግ አለባቸው እነዛ ሰዎች የሚል ሀሳብ ነው እና ይሄን በሚመለከት ነው ለተወካዮች ምክር ቤት የላክ ነው። ሌሎች በየቅርንጫፍ ጽህፈት ቤቶቹ ያሉ ናቸው። የኢንዲቪጁዋል ኬዞች ናቸው እና ወደ ክስ የመክራናቸው ወደ አስራ አንድ አስራ ሁለት የሚጠጉ ጉዳዮች አሉ ማለት ነው። የሕዝብ እንባ ጠባቂ ተቋሙን ምክር ሐሳብ ባለመቀበላቸው አሊያም መቀበላቸውን ካሳወቁ በኋላ ባለመተግበራቸው ክስ ተመስርቶባቸዋል ከተባሉት አስፈጻሚ አካላት መካከል የባህር ዳር ከተማ አስተዳደርና የይርግ ዓለም ከተማ አስተዳደር እንደሚገኙበት ዋና እንባ ጠባቂው ገልጿል። የሕዝብ እንባ ጠባቂ ተቋም በ2015 ዓ.ም ዓመታዊ አመታዊ ሪፖርቱ ከመንግሥት የግዢ አፈጻጸም ከመንግሥት የመስኖ ፕሮጀክቶች የካሳ ክፍያ ከአርሶ አደሮች የእርሻ ግብዓት እጥረት ለተፈናቃዮች የሚደረግ የሰብአዊ እርዳታ አቅርቦትና ከመረጃ ነፃነት አዋጅ አተገባበር ጋር በተያያዙ አቤቱታዎችም ጥናትና ክትትል ማድረጉን አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ክብራትና ክብራን የምሽቱ ስርጭታችን በዚህ ተጠናቋል። ፕሮግራሙን ከስቱዲዮ ውስጥ ታቀናብርልን ያመሸችው ብርሃን ኃይሉ፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳችሁ ያመሸውት እንግዲውልን ነኝ። ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት።